ከሶስት መቶ በላይ ስደተኞችን ጭኖ ከየመን ወደ ጅቡቲ ይጓዝ በነበረው መርከብ ላይ ጥቃት የተከፈተበት ባለፈው ሐሙስ ነበር። ወደ አውሮፓ ለመፍለስ ከሶማሊያና ኢትዮጵያ መርከቡን የሞሉት ተሳፋሪዎች መርከቡን የሸጡላቸው ሕገ ወጥ የስደተኛ አዘዋዋሪዎች ተጨማሪ ብር እንዲከፍሉ ማስገደዳቸው በፈጠረው አለመግባባት መርከቧ በተተኮሰ ጥይት ተመታ፣ ልትሰጥም ትችላለች። ጄኔቫ የሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ቃል አቀባይ ዊሊያም ስፒንድለርን በስልክ አግኝተን አነጋግረናቸው ነበር ባለፉት ተከታታይ ቀናት አልቡራይቅ አቅራቢያ በሚገኘው የባህር ሰርጥ ተጨማሪ አስክሬኖች መገኘታቸው የሟቾቹን ቁጥር ከ30 በላይ በእጥፍ ሊጨምረው እንደቻለ ኃላፊው ነግረውናል። በርካታ ሱማሊያውያንና ኢትዮጵያውያን ስደተኞች በመርከብ ውስጥ ነበሩ። በድንገት መርከቡን የሸጡላቸው ህገወጥ የሰዎች አዘዋዋሪዎች ተጨማሪ ገንዘብ እንዲከፍሉ አስገደዷቸውም። የተጠየቁትን ማድረግ ባለመቻላቸው በመርከቡ ላይ የመሳሪያ ጥቃት ፈጸሙ። በርካቶችም በጥይት ተመተውና ባህር ውስጥ ሰጥመው ህይወታቸው አልፏል። ዓለም አቀፉ የስደተኞች ድርጅት መረጃ እንደሚጠቁመው እንደ አውሮፓውያን አቆጣጠር በ2017 ዓ ምት ብቻ ከ87 የሚልቁ አፍሪካውያን ስደተኞች ለሕገወጥ የሰው አዘዋሪ ደላሎች ገንዘብ በመክፈል ሕይወታቸውን አደጋ ላይ የሚጥሉ አሮጌ መርከቦችን እየገዙ የትውልድ ሀገራቸውን ጥለው በየመን አቆራርጠው ወደ አውሮፓ ለመሻገር ጥረት አድርገዋል። አብዛኛዎቹም በህገ ወጥ ደላሎች አካላዊ ጥቃት፣ ስቃይና ግፍ ተፈጽሞባቸዋል። ገሚሶቹም በሚያሳዝን ሁኔታ የባህር ሲሳይ ሆነዋል። ያም ሆኖ ዛሬም አደገኛው የባህር ላይ ፍልሰቱ አልቆመም። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ቃል አቀባይ ዊሊያም ስፒንድለር፣ ሰዎች ህይወታቸውን አደጋ ላይ የሚጥሉት ወደው አይደለም ይላሉ ሰዎች እንዲህ አይነቱ አሳዛኝ አደጋ ላይ ህይወታቸውን የሚጥል ተግባር የሚፈጽሙት አንዳችም ምርጫ ስለሌላቸው እንደሆነ እናውቃለን። የትውልድ አገራቸውን ጥለው እንዲፈልሱ የሚገደዱት ድህነት፣ ስራ አጥነት፣ የሰብአዊ መብት ጥሰት፣ አፈና፣ ጭቆናና የእርስ በርስ ግጭትን ከሀገራቸው በመሸሽ እንዲሁም ነጻነታቸውን በመሻት ጭምር ነው። ከሊቢያ በሜዲትራኒያን ባህር በሚደረገው አደገኛ ጉዞም በርካታ አፍሪቃውያን ስደተኞች በህገወጥ የሰዎች አዘዋዋሪዎች እየታገቱ የባርነት ሰለባ ሆነው ጉልበታቸው እንደሚበዘበዝ ይታወቃል። ከዚህ ውጭ እስር፣ ግድያ፣ ጥቃትና የሰውነት አካላቸውን ጭምር በግዳጅ በቀዶ ሕክምና እያወጡ የመሸጥ አሰቃቂ ወንጀልም እንደሚፈጽምባቸው በየመገናኛ ብዙሃኑ ተዘግቧል። የመንግስታቱ ድርጅት የስደተኞች ኮሚሽን ቃል አቀባይ ስፒንድለር ከሊቢያም አፍሪቃውያን ስደተኞችን የማውጣቱ ተግባር ተጠናክሮ መቀ እንደሚቀጥሉን ይናገራሉ። ሊቢያ ውስጥ የሚታየው ሁኔታ እጅግ አስከፊ ነው። በስደተኞች ላይ የሚፈጸመውን ሰቆቃ በጽኑ ስናወግዝ ቆይተናል። ያ ብቻ ግን በቂ አይሆንም። ሀገሪቱ ውስጥ በስርና በባርነት የሚንገላቱ በአስቸኳይ እንዲወጡ ተጨማሪ ስራዎችን እያከናወንን እንገኛለን። በተቻለ ፍጥነት መፍትሄ እንሰጣችኋለንም ብለን እናምናለን። በአሁኑ ወቅት ሊቢያ ውስጥ ብቻ ከ400 ሺህ በላይ ስደተኞች እንዳሉ የተባበሩት መንግስታት የስደተኞች ኮሚሽን መረጃ ያመለክታል። ድርጅቱ በያዝነው የአውሮፓውያን ዓመት 30 ሺህ ያህሉን በፈቃደኝነት መርሃ ግብር ወደ መጡበት ሀገር የመመለስ እቅድ እንዳለውም ታውቋል።